ትምህርት ሃያ አምስት አንድ ያዕቆብን ከክፉ ሁሉ ጠብቆ ከካራን ወደ ከነአን ምድር ያመጣው ማን ነው? ሀ እግዚአብሔር። ሁለት ያዕቆብ ከልጆቹ ሁሉ የበለጠ የሚወደው ልጅ ስሙ ማን ነበር? ሀ ዮሴፍ። ሦስት ያዕቆብ ዮሴፍን ከልጆቹ ሁሉ አብልጦ ስለወደደው ወንድሞቹ በዮሴፍ ላይ ምን አሰቡ? ሀ በቅናት ተነሱበት፣ ጠሉትም። አራት እግዚአብሔር ለዮሴፍ ያሳየው የመጀመሪያ ህልም ምን ነበር? ሀ የወንድሞቹ ነዶዎች ለዮሴፍ ነዶ ሲሰግዱ። አምስት እግዚአብሔር ለዮሴፍ ያሳየው ሁለተኛ ህልም ምን ነበር? ሀ ፀሐይ፣ ጨረቃና አስራ አንድ ከዋክብት ለዮሴፍ ሲሰግዱ ተመለከተ። ስድስት የሁለቱም ህልሞች ትርጉም ምን ነበር? ሀ አንድ ቀን እግዚአብሔር ዮሴፍን አለቃ እንደሚያደርገውና የዮሴፍ ቤተሰብ በሙሉ ለእርሱ እንደሚሰግዱለት። ሰባት የዮሴፍን የወደፊት ሁኔታ የሚያውቀውና ሊሆን ያለውን በህልም ያሳየው ማን ነበር? ሀ እግዚአብሔር። ስምንት ዮሴፍ በእረኝነት ስፍራ ሊጎበኛቸው በመጣበት ወቅት የዮሴፍ ወንድሞች ምን አደረጉ? ሀ መጀመሪያ ልብሱን ገፈው በደረቅ ጉድጓድ ውስጥ ጣሉት። ለ ከዚያም ዮሴፍን እንደ ባሪያ ለባሪያ ነጋዴዎች ሸጡት። ዘጠኝ የባሪያ ነጋዴዎቹ ዮሴፍን ወዴት ወሰዱት? ሀ ወደ ግብጽ። አስር የባሪያ ነጋዴዎቹ ዮሴፍን የሸጡት ለማን ነበር? ሀ ለጲጥፋራ። አስራ አንድ ዮሴፍ የጲጥፋራ ባሪያ በነበረበት ጊዜ ምን ደረሰበት? ሀ የጲጥፋራ ሚስት በዮሴፍ ላይ ስለ ዋሸች ጲጥፋራ ዮሴፍን እስር ቤት አስገባው። እግዚአብሔር ዮሴፍን ረስቶት ነበር? አልረሳውም! እግዚአብሔር ማንንም አይረሳም። ዮሴፍ በግብፅ አገር በእስር ቤት ነበረ። የግብፅ ንጉስ ፈርዖን በመባል ይታወቃል። አንድ ቀን ለፈርዖን እግዚአብሔር ህልምን አሳየው። ዘፍጥረት 41 ቁጥር 1 እስከ 4 አንድ ድፍን ሁለት ዓመት ካለፈ በኋላ ፈርዖን ህልም አለመ። በህልሙም በአባይ ወንዝ ዳር ቆመው ነበር ሁለት እነሆም መልካቸው ያማረ ስጋቸው የወፈረ ሰባት ላሞች ከወንዙ ወጥተው በወንዙ ዳር የበቀለውን ሳር ይበሉ ጀመር። ሶስት ቀጥለው መልካቸው የከፋ አጥንታቸውም የወጣ ሌሎች ሰባት ላሞች ከወንዙ ወጥተው አስቀድመው ከወጡት ላሞች አጠገብ ቆሙ። አራት እነዚህ መልካቸው የከፋና አጥንታቸው የወጣ ላሞች እነዚያን ያማሩ እና የወፈሩ ላሞች ስውጧቸው አየ። ከዚያም ፈርዖን ከእንቅልፉ ነቃ። ለፈርዖን ሕልም ያሳየው ማን ነበር? እግዚአብሔር። እግዚአብሔር ለፈርዖን ያሳየው የመጀመሪያው ሕልም ምን ነበር? ሰባት ከሲታ ላሞች ሰባት ወፍራም ላሞችን ሲውጧቸው ተመለከተ። ከዚያ በሌሊት እግዚአብሔር ለፈርዖን ሁለተኛ ሕልም አሳየው። ዘፍጥረት 41 ቁጥር 5 እስከ 8። አምስት ፈርዖን እንደገና እንቅልፍ ወስዶት ሳለ ሕልማ አየ። በሕልሙም በአንድ የእህል አገዳ ላይ ፍሬያቸው የተንዠረገገ እና የአማረ ሰባት የእሸት ዛላዎች ሲወጡ አየ። ስድስት ከዚያም የቀጨጩና በምሥራቅ ነፋስ ተመጥተው የደረቁ ሰባት የእሸት ዛላዎች ወጡ። ሰባት የቀጨጩት የእሸት ዛላዎች ፍሬያቸው የተንዠረገገውን ሰባቱን የአማሩ ዛላዎችን ዋጧቸው። በዚህ ጊዜ ፍርዖን ከእንቅልፉ ነቃ። ነገሩ ሕልም ነበር። ስምንት በነጋታውም ፍርዖን መንፈሱ ታወከበት። ስለዚህ በግብፅ አገር ያሉትን አስማተኞችና ጥበበኞች በሙሉ አስጠርቶ ሕልሞቹን ነገራቸው። ይሁን እንጂ ሕልሞቹን ሊተረጉምለት የቻለ አንድም ሰው አልተገኘም። እግዚአብሔር ለፍርዖን ያሳየው ሁለተኛው ሕልም ምን ነበር? ሰባት ቀጫጭን የእሸት ዛላዎች ሰባት ያማሩ የእሸት ዛላዎችን ሲውጧቸው ተመለከተ። ፈርዖን የግብጽ ንጉሥ ነበር። ነገር ግን ፈርዖን በእግዚአብሔር አያምንም ነበር። ፈርዖንና የግብጽ ሕዝብ ለፀሐይ፣ ለጨረቃና ለከዋክብትም ይሰግዱ ነበር። ፈርዖንና የግብጽ ሕዝብ ለጓጉንቸሮች፣ ለእንስሳትና በአገራቸው ለሚፈስ ወንዝ ይሰግዱ ነበር። ፈርዖን በእግዚአብሔር የማያምን ሰው ቢሆንም እንኳን እግዚአብሔር የእርሱን ፈቃድ እንዲያደርግ ፈርዖንን መምራት ችሏልን? አዎን እግዚአብሔር በእርሱ የሚያምኑ ሰዎች ፈቃዱን እንዲያደርጉ መምራት ይችላል። አዎን እግዚአብሔር ብቻ አምላክ ስለሆነ እርሱ የፈለገውን እንዲያደርጉ ለሰዎች መጠቆም ይችላል። እግዚአብሔር ፍጹም ስለሆነ እርሱ ከሰዎች ጋር የሚሰራው ነገር ሁሉ ፍጹም ነው። ሁሉም የግብፅ ጠቢባን የፈርዖንን ህልም ፍቺ አላወቁም። ነገር ግን ዮሴፍ የሚባል ሰው ህልምን መፍታት እንደሚችል አንድ ሰው ለፈርዖን ነገረው። ስለዚህ ፈርዖን ዮሴፍን ከእስር ቤት እንዲመጣ መልእክተኛዎችን ላከለት። ዘፍጥረት 41 ከቁጥር 14 እስከ 16 14 ፈርዖን ዮሴፍን እንዲያመጡት ትእዛዝ ሰጠ። ከእስር ቤትም በጥድፊያም ይዘውት መጡ ጠጉሩንም ከተላጨና ልብሱን ከለወጠ በኋላ ፈርዖን ፊት ቀረበ። 15 ፈርዖንም ዮሴፍን፣ ሕልም አይቼ ነበር፣ ሕልሜን ሊተረጉምልኝ የቻለ አንድም ሰው አልተገኘም። አንተ ግን ሕልም ሲነገርህ የመተርጎም ችሎታ እንዳለህ ሰማሁ አለው። 16 ዮሴፍም ፈርዖንን፣ እኔ የመተርጎም ችሎታ የለኝም ነገር ግን እግዚአብሔር ለፈርዖን የሚሻውን ትርጉም ይሰጠዋል አለው። ዮሴፍ የፈርዖንን ሕልም የመተርጎም ችሎታ እንደሌለው ያውቃል። ነገር ግን ዮሴፍ እግዚአብሔር የፈርዖንን ሕልም መፍታት እንደሚችል ያውቃል። ዮሴፍ በእግዚአብሔር ስላመነ፣ እግዚአብሔር የፈርዖንን ሕልም ፍቺ ለዮሴፍ ገለጠለት። ዘፍጥረት 41 ከ25 እስከ 32 25 ዮሴፍም ለፈርዖን እንዲህ አለው ሁለቱም የፈርዖን ህልሞች ተመሳሳይና አንድ አይነት ናቸው እግዚአብሔር ወደፊት የሚያደርገውን ለፈርዖን ገልጦለታል። 26 ሰባቱ የሚያምሩ ላሞች ሰባት አመታት ናቸው። ሰባቱም የሚያምሩ የእሸት ዛላዎች ሰባት አመታት ናቸው። ህልሙም አንድና ተመሳሳይ ነው። 27 ከነርሱም በኋላ አጥንታቸው የወጣ አስከፊ መልክ ያላቸው ሰባት ላሞች ሰባት አመታት ናቸው። እንደዚሁም ፍሬ አልባ የሆኑትና በምስራቅ ነፋስ ተመተው የደረቁት ሰባት የእሸት ዛላዎች ሰባት የራብ ዓመታት ናቸው። 28 አስቀድሜ ለፈርዖን እንደተናገርኩት እግዚአብሔር ወደፊት የሚያደርገውን ነገር ለፈርዖን ገልጦለታል። 29 በመላው የግብጽ ምድር እጅግ የተትረፈረፈ ጥጋብ የሚሆንባቸው ሰባት ዓመታት ይመጣሉ። 30 ከዚህ በኋላ ግን በተከታታይ ሰባት የራብ ዓመታት ይሆናሉ። የራቡ ዘመን አገሪቱን እጅግ ስለሚጎዳ በግብጽ የነበረው ያለፈው የጥጋብ ዘመን ሁሉ ጨርሶ አይታወስም። 31 ከጥጋቡ ዓመታት በኋላ የሚመጣው የራብ ዘመን እጅግ ጽኑ ከመሆኑ የተነሳ ቀደም ሲል የነበረው የጥጋብ ዘመን ፈጽሞ ይረሳል። 32 ሕልሙ ለፈርዖን በሁለት መልክ በድጋሚ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። ይህንንም እግዚአብሔር በቅርብ ጊዜ ይፈጽመዋል። የፈርዖንን የህልም ፍቺ ለዮሴፍ የሰጠው ማን ነበር? እግዚአብሔር። ሁለቱም የፈርዖን ህልሞች ፍቺ ምንድን ነበሩ? ሰባቱ የጥጋብ ዓመታት በቀጣዮቹ ሰባት የድርቅ ዓመታት እንደሚዋጡ ተመለከተ። በሰባቱ የመልካም ሰብል ዓመታትና በሰባቱ ቀጣይ የድርቅ ዓመታት ምን ማድረግ እንዳለበት ዮሴፍ ለፈርዖን ሐሳብ አቀረበ። ዘፍጥረት 41 ከ33 እስከ 36 እንግዲህ ፈርዖን ብልህና አስተዋይ ሰው ፈልጎ በመላው የግብፅ ምድር ላይ አሁኑኑ ይሹ። 34 እንደዚሁም በሰባቱ የጥጋብ ዓመታት ከሚገኘው ምርት አንድ ሰባተኛው እንዲሰበሰብ የሚያደርጉ ኃላፊዎችን ይሹም። 35 እነርሱም በሚመጡት የጥጋብ ዓመታት ከሚገኘው ምርት ሁሉ ይሰብስቡ፣ በፈርዖንም ስልጣን ስር ያከማቹ ለምግብ እንዲሆኑም በየከተማው ይጠብቁ። ሰላሳ ስድስት የሚከማቸው እህል ወደፊት በግብጽ አገር ላይ ለሚመጣው የሰባት አመት ራብ መጠባበቂያ ይሁን። በዚህም ሁኔታ አገሪቱ በራብ አትጠፋም። ዮሴፍ፣ ፈርዖን በጥጋቡ አመታት የሚትረፈረፈውን ምርት አከማችቶ በረሃቡ ዘመን ሰዎች የሚበሉት እህል እንዲያገኙ የሚያደርግ አንድ ሰው እንዲሾም አሳሰበው። ፈርዖን ዮሴፍ ስላቀረበለት ሐሳብ ምን አሰበ? ዘፍጥረት 41 ከ37 እስከ 40። 37 እቅዱንም ፈርዖንና ሹማምቱ ሁሉ መልካም ሆኖ አገኙት። 38 ፈርዖንም የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው ማን ልናገኝ እንችላለን? ብሎ ጠየቃቸው። 39 ፈርዖን ዮሴፍን እንዲህ አለው፣ እግዚአብሔር ይህን ሁሉ ስለገለጠልህ እንዳንተ ያለ አስተዋይና ብልህ ሰው የለም። አርባ አንተ በቤተ መንግሥቴ የበላይ ትሆናለህ፣ ሕዝቤም ሁሉ ለስልጣንህ ይገዛል። እኔ ካንተ የሚበልጠው በዙፋኔ ብቻ ይሆናል። ፈርዖን ዮሴፍን የግብጽ ንጉሥ አደረገው። በግብጽ ምድር ከዮሴፍ በስልጣን የሚበልጠው ፈርዖን ብቻ ነበር። ዮሴፍ በወንድሞቹ ለባሪነት ቢሸጥም እንኳን እግዚአብሔር አልተወውም። ዮሴፍ እስር ቤት ቢጣልም እግዚአብሔር አልተወም። እግዚአብሔር ዮሴፍ ትንሽ ልጅ ሳለ ያሳየውን ህልሞቹን እንዴት ፈጸማቸው! እግዚአብሔር ዮሴፍን የመላው ግብፅ ንጉሥ አደረገው። እግዚአብሔር ሁል ጊዜ ያቀደውን ሁሉ ይፈጽማል። ማንም የእግዚአብሔርን ዕቅድ ማስቆም አይችልም። ፈርዖን ዮሴፍን የግብፅ ንጉሥ ካደረገው በኋላ ዮሴፍ በጥጋቡ ዓመታት የተትረፈረፈውን ምርት በመጋዘን ማከማቸት ጀመረ። ዘፍጥረት 41 ከ46 እስከ 49። 46 ዮሴፍ የግብጽ ንጉሥ ፈርዖንን ማገልገል ሲጀምር እድሜው 30 ዓመት ነበረ። ዮሴፍም ከፈርዖን ፊት ወጥቶ የግብጽን ምድር በሙሉ ዞረ። 47 በሰባቱም የጥጋብ ዓመታት ምድርቱ የተትረፈረፈ ሰብል ሰጠች። 48 በእነዚያ ሰባት የጥጋብ ዓመታት ዮሴፍ በግብፅ አገር የተገኘውን ምርት ሰብስቦ በየከተሞቹ አከማቸ። በእያንዳንዱ ከተማ ከየአቅራቢያው የተመረተውን እህል እንዲያከማች አደረገ። አርባ ዘጠኝ ዮሴፍ ብዛቱ እንደ ባህር አሸዋ የሚሆን የእህል ሰብል አከማቸ። ሰብሉ እጅግ ከመብዛቱ የተነሳ እህሉን ልኩን መስፈርና መመዝገብ አልቻለም ነበር። በሰባቱ የጥጋብ ዓመታት ዮሴፍ ቁጥር ስፍር የሌለውን እህል አከማቸ። ሰባቱ የጥጋብ ዓመታት ሲያልቁ ሰባት የራብ ዓመታት ጀመሩ። የዮሴፍ አባትና ወንድሞቹ የት ነበሩ? በከናን ይኖሩ ነበር። በከናንም ድርቅ ስለ ነበረ የዮሴፍ አባትና ወንድሞቹ ምግብ አልነበራቸውም። የዮሴፍ አባት ያዕቆብ እንዲህ አለ። ዘፍጥረት አርባ ሁለት ከአንድ እስከ አምስት አንድ ያዕቆብ በግብፅ እህል መኖሩን ሲሰማ ልጆቹን እንዲህ አላቸው፣ ለምን እርስ በርስ ትተያያላችሁ? ሁለት በግብጽ እህል መኖሩን ሰምቻለሁ። ስለዚህ ከመሞት ድምፅ ይገባል። ድምፅ ይገባል። ሁለት በግብጽ እህል መኖሩን ሰምቻለሁ። ስለዚህ ከመሞት መሰንበት ይሻላልና ወደዚያው ወርዳችሁ እህል ሸምቱልን አላቸው። ሶስት ከዚያ አስሩ የዮሴፍ ወንድሞች እህል ለመሸመት ወደ ግብጽ ወረዱ። አራት ነገር ግን ያዕቆብ የዮሴፍን ወንድም ቢንያምን ክፉ ነገር ይደርስበታል በሚል ፍርሃት ከወንድሞቹ ጋር አላከውም። አምስት ራቡ በከነዓን በመበርታቱ እህልን ለመሸመት ወደ ግብጽ ከሄዱት ሰዎች መካከል የእስራኤልም ልጆች ነበሩ። የዮሴፍ አባት ያዕቆብ ልጆቹ ወደ ግብጽ ሄደው እህልን እንዲሸምቱ ላካቸው። የዮሴፍ ወንድሞች ግብጽ እንደደረሱ ምን ደረሰባቸው? ዘፍጥረት አርባ ሁለት ስድስት ለእስከ 17 ስድስት የዮሴፍ ወንድሞችም እንደደረሱ ከፊቱ ቀርበው ወደ ምድር ለጥ ብለው እጅ ነሱት። ሰባት ዮሴፍ ወንድሞቹን ገና ሲያያቸው ወዲያውኑ አወቃቸው። ነገር ግን እንደማያውቃቸው ሆኖ ከየት የመጣችሁ ናችሁ ብሎ በቁጣ ቃል ተናገራቸው። እነርሱም እህል ለመሸመት ከከነዓን ምድር የመጣን ነን ብለው መለሱለት። 8 ዮሴፍ ወንድሞቹን ቢያውቃቸውም እንኳን እነርሱ ግን አላወቁትም። ዘጠኝ በዚህ ጊዜ ስለ ወንድሞቹ ያየው ህልም ትዝ አለውና ሰላዮች ናችሁ። የመጣችሁት አገራችን በየትኛው በኩል ነው ለጥቃት የተጋለጠች መሆኗን ለመሰለል ነው አላቸው። አስር እነርሱም እንዲህ አሉት፣ ጌታችን ሆይ እንዲህስ አይደለም። አገልጋዮችህ የመጣነው እህል ለመሸመት ነው። አስራ አንድ ሁላችንም የአንድ አባት ልጆች ነን። አገልጋዮች የታመንን ሰዎች እንጂ ሰላዮች አይደለንም። 12 እርሱም መልሶ አይደለም፣ አገራችን በየት በኩል ለጥቃት የተጋለጠች መሆኗን ለመሰለል ነው አላቸው። 13 እነርሱ ግን መልሰው እኛ አገልጋዮች በከነዓን አገር ከሚኖር ከአንድ ሰው የተወለድን አስራ ሁለት ወንድማማቾች ነን። ትንሹ ወንድማችን አባታችን ዘንድ ሲሆን አንዱ ግን የለም አሉት። አስራ አራት ዮሴፍም እንዲህ አላቸው ነገርኳችሁ እኮ ሰላዮች ናችሁ። አስራ አምስት ታናሽ ወንድማችሁ እዚህ እስካልመጣ ድረስ ከዚህ ንቅንቅ እንደማትሉ በፈርዖን ስም እምላለሁ። ማንነታችሁ የሚረጋገጠውም በዚህ ነው። አስራ ስድስት በሉ ከእናንተ አንዱን ላኩና ወንድማችሁን ይዞ ይመለስ። የቀራችሁት ግን የተናገራችሁት ቃል እስኪረጋገጥ ድረስ እስር ቤት ትቆያላችሁ እንደ ተናገራችሁትም ካልሆነ ግን በፈርዖን ስም እምላለሁ ሁላችሁም ሰላዮች ናችሁ አላቸው ዐሥራ ሰባት ሁሉንም ሦስት ቀን በእስር አቆያቸው ዮሴፍ ወንድሞቹን አወቃቸው ነገር ግን እነርሱ አላወቁትም ዮሴፍ ወንድሞቹን የተቆጣቸውና ወደ እስር ቤት ያስገባቸው ለምን ነበር ዮሴፍ ወንድሞቹ እርሱ ልጅ በነበረበት ወቅት ያደረሱበትን ነገር እንዲያስቡ ስለፈለገ ነው። ከሶስት ቀናት በኋላ ዮሴፍ አንዱን አስቀርቶ ሌሎችን ወንድሞቹን በሙሉ ፈታቸው። ዮሴፍ ወንድሞቹን እንዲህ አላቸው። ዘፍጥረት 42 ከ18 እስከ 20 18 በሶስተኛውም ቀን ዮሴፍ እንዲህ አላቸው፣ እኔ እግዚአብሔርን ስለሚፈራህ እንዲህ በማድረግ ሕይወታችሁን አትርፉ። 19 ታማኝ ሰዎች ከሆናችሁ ከመካከላችሁ አንዱ እዚህ እስር ቤት ሲቆይ የቀራችሁት ግን ለተራቡት ቤተሰቦቻችሁ እህል ትወስዱላቸዋላችሁ። ሃያ ታናሽ ወንድማችሁን ግን ይዛችሁ መምጣት አለባችሁ። በዚያም የተናገርኋችሁት ቃል እውነተኛነት ይረጋገጣል፣ እናንተም ከመሞት ትተርፋላችሁ። እነርሱም ይህንኑ ለመፈጸም ተስማሙ። ዮሴፍ ለወንድሞቹ እህል ሰጣቸው። ከመካከላቸውም አንዱን ብቻ አስቀርቶ ሌሎቹን ወደ ከነዓን ላካቸው። ከጥቂት ጊዜ በኋላ የዮሴፍ ወንድሞች ወደ ከነዓን ይዘውት የሄዱት እህል አለቀ። ስለዚህ የዮሴፍ አባት ልጆቹ ወደ ግብጽ ሄደው ተጨማሪ እህል እንዲገዙ ነገራቸው። ዘፍጥረት 43 ከ1 እስከ 5 እና 11 እስከ 15 አንድ ራቡ አሁንም በምድርቱ ላይ እንደጸና ነበር። ሁለት ከግብጽ ያመጡትንም እህል በልተው ከጨረሱ በኋላ አባታቸው እስቲ እንደገና ወርዳችሁ ጥቂት እህል ሸምቱልን አላቸው። ሶስት ይሁዳ ግን እንዲህ አለው፣ ያ ሰው ወንድማችሁን ይዛችሁ ካልመጣችሁ ዳግመኛ ፊቴን አታዩም ብሎ በጥብቅ አስጠንቅቆናል። አራት ወንድማችን ከእኛ ጋር እንዲወርድ ከፈቀድህ ወደዚያ ሄደን እህል እንሸምትልሃለን። አምስት እርሱን የማትልከው ከሆነ ግን እኛም ወደዚያ አንወርድም። ያም ሰው ወንድማችሁን ይዛችሁ ካልመጣችሁ ዳግመኛ ፊቴን አታዩም ብሎናል። አስራ አንድ ከዚህ በኋላ አባታቸው እስራኤል እንዲህ አላቸው፣ ነገሩ እንዲህ ከሆነስ ይህን አድርጉ፣ ምድርቱ ከምታፈራው ምርጥ ነገሮች ጥቂት በለሳን፣ ጥቂት ማር፣ ሽቱ፣ ከርቤ፣ ተምርና ለውዝ በየስልቻችሁ ይዛችሁ ለዚያ ሰው እጅ መንሻ ውሰዱለት። አስራ ሁለት በየስልቻችሁ አፍ ላይ የተገኘውን ብር መመለስ ስላለባችሁ እጥፍ ገንዘብ ያዙ። ያ በየስልቾቻችሁ ውስጥ የተገኘው ብር ምናልባት በስህተት የመጣ ሊሆን ይችላል። አስራ ሦስት ወንድማችሁንም ይዛችሁ ወደ ሰውየው በቶሎ ሂዱ። አስራ አራት ሌላውን ወንድማችሁና ቢንያምን ይዛችሁ መመለስ እንድትችሉ ሁሉን የሚችል አምላክ በምህረቱ የዚያን ሰው ልብ ያራራላችሁ። እንግዲህ ልጆቼንም ባጣ ምን አደርጋለሁ? ያመጣውን እቀበላለሁ። አሥራ አምስት ሰዎቹም እጅ መንሻውን የብሩንም እጥፍ እንዲሁም ቤንያምን ይዘው ተነሱ። ወደ ግብፅም በፍጥነት ወረዱ። ዮሴፍም ፊት ቀረቡ። ዮሴፍም ወንድሞች ወደ ግብፅ ተመልሰው ሄዱ። ግብፅ እንደ ደረሱ ዮሴፍ ወንድሞቹን ከቤቱ በቤቱ ጋበዛቸው። ዘፍጥረት አርባ ሁለት ከአሥራ ስድስት እስከ አሥራ ሰባት 16 ዮሴፍ ቤንያምን ከወንድሞቹ ጋር ባየው ጊዜ የቤቱን አዛዥ እነዚህን ሰዎች ወደ ቤት ይዘሃቸው ሂድ። ዛሬ ቀትር ላይ አብረውኝ ስለሚበሉ ፍሪዳ ተጥሎ ምሳ ይዘጋጅ አለው። 17 አዛዡም ዮሴፍ የነገረውን አደረገ። ሰዎቹንም ወደ ቤት ወሰዳቸው። ዮሴፍ ወንድሞቹ አብረው ሳሉ እርሱ ዮሴፍ መሆኑን ገለጠላቸው። ዘፍጥረት 45 ከ3 እስከ ስምንት ሶስት ዮሴፍም ወንድሞቹን እኔ ዮሴፍ ነኝ ለመሆኑ አባቴ እስካሁን በሕይወት አለ ሲል ጠየቃቸው። ወንድሞቹ ግን በፊቱ ተደናግጠው ስለ ነበር መልስ ሊሰጡት አልቻሉም። አራት ዮሴፍም ወንድሞቹን እስቲ ወደ እኔ እኔ ቀረብ በሉ አላቸው። ወደ እርሱም በቀረቡ ጊዜ እንዲህ አለ ወደ ግብፅ የሸጣችሁኝ ወንድማችሁ እኔ ዮሴፍ ነኝ። አምስት አሁንም በመሸጣችሁ አትቈጩ በራሳችሁም አትዘኑ። ምክንያቱም እግዚአብሔር ሕይወትን ለማዳን ሲል ከእናንተ ያስቀድሞ እኔን ወደዚህ ልኮኛል። ስድስት በምድር ላይ ራብ ከገባ ይኸው ሁለት ዓመት ሆነ። ከዚህ በኋላም የማይታረስባቸውና ሰብል የማይሰበሰብባቸው አምስት ዓመታት ገና አሉ። ሰባት ነገር ግን እግዚአብሔር ሕይወታችሁን በታላቅ ማዳን ለመታደግና ዘራችሁ ከምድር ላይ እንዳይጠፋ በማሰብ ከእናንተ ያስቀድሞ ወደዚህ ላከኝ። ስምንት ስለዚህ አሁን ወደዚህ የላከኝ እግዚአብሔር እንጂ እናንተ አይደላችሁም። እርሱም ለፈርዖን እንደ አባት በቤት ንብረቱ ላይ ጌታ፣ እንዲሁም በግብፅ ምድር ላይ ገዢ አደረገኝ። ዮሴፍ ለወንድሞቹ ምን አላቸው? ዮሴፍ እግዚአብሔር ራሱ ወደ ግብፅ እንደ ላከው ነገራቸው። ራቡ ገና የሚቀጥል ስለሆነ ወንድሞቹ አባታቸውንና ቤተሰቦቻቸውን ሁሉ ይዘው ከከነዓን ወደ ግብፅ እንዲመጡ ዮሴፍ ነገራቸው። ዘፍጥረት አርባ አምስት ዘጠኝ እስከ አስራ አንድ ዘጠኝ አሁንም በፍጥነት ወደ አባቴ ተመልሳችሁ እንዲህ በሉ ልጅህ ዮሴፍ እንዲህ ይላል፣ እግዚአብሔር የመላው ግብፅ ጌታ አድርጎኛል። ስለዚህ ሳትዘገይ ወደ እኔ ና አስር ልጆችህን፣ የልጅ ልጆችህን፣ በጎችህን፣ ፍየሎችህን፣ ከብቶችህንና ያለህን ሁሉ ይዘህ በአቅራቢያዬ በጌሴም ትኖራለህ ስራንድ ገና ወደ ፊት የሚመጣ የአምስት ዓመት ራብ ስላለ በዚያ የሚያስፈልጋችሁን እኔ እሰጣችኋለሁ። ያለበለዚያ ግን እናንተና ቤተሰቦች ያንተም የሆነው ሁሉ ችግር ላይ ትወድቃላችሁ። የዮሴፍ ወንድሞች ወደ ከነዓን ተመለሱ። እስቲ ለአባቶቻቸው ለያዕቆብ ምን እንዳሉት አዳምጡ። ዘፍጥረት አርባ አምስት ከሀያ አምስት እስከ ሀያ ስምንት ሀያ አምስት እነርሱም ከግብፅ ወጥተው በከነአን ምድር ወደሚኖረው ወደ አባታቸው ወደ ያይቆብ መጡ። ሀያ ስድስት አባታቸውንም እነሆ ዮሴፍ በሕይወት አለ እንዲያውም በግብፅ ምድር ሁሉ ገዢ ሆኗል ብለው ነገሩት። ያዕቆብም በድንጋጤ ክው አለ፣ ሊያምናቸውም አልቻለም። ሀያ ሰባት ነገር ግን ዮሴፍ የነገራቸውን ሁሉ ሲያጫውቱትና እርሱንም ወደ ግብጽ ለማጓጓዝ ዮሴፍ የላከበትን ሰረገላዎች ሲያይ የአባታቸው የያይቆብ መንፈስ ታደሰ። 28 ከዚያም እስራኤል ልጄ ዮሴፍ በሕይወት አለ ከመሞቴ በፊት ሄጄ ልየው አለ። ስለዚህ የዮሴፍ አባትና ወንድሞቹ ከዮሴፍ ጋር ለመኖር ወደ ግብጽ ሄዱ። ዘፍጥረት 46 አምስት አምስት ከዚህ በኋላ ያይቆብ ከበርሳቤህ ተነሳ የእስራኤል ወንዶች ልጆችም አባታቸውን ያይቆብን ልጆቻቸውንና ሚስቶቻቸውን ፈርዖን ለያዕቆብ ከላከላቸው ሰረገላዎች ጋር አወጧቸው። ያዕቆብ ቤተሰቡን በሙሉ ይዞ ወደ ግብፅ የሄደው ለምንድን ነው? ዮሴፍ ግብፅ ይኖር ስለ ነበረ፣ በግብፅ ብዙ እህል ስለ ነበረ